እንደምን አመሻችሁ አድማጭ ተመልካቾቻችን፣ ጋቢናቤ ከአሜሪካ ድምፅ ዋሽንግተን ዲሲ የእሮም ምሽት መጋቢት 7 2014 ዓ.ም ምሽት መሰናደውን ጀመረ። ከኛ ጋር ካመሻችሁ ከምትሰማችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። አብዛኛውን ጊዜ በነዚህ ወጣቶች ቢመጡ ተመሳሳይ የሚደጋገሙ ጊዜ ስናቸው፣ አንደኛ በራስ የመተማመን ማለት አለ ይህ በከፍተኛ ሁኔታ ላይ የሚጠቀስ ነው። ራሳቸውን አለመውደድ፣ ለራሳቸው ያላቸው ግምት ማለት ሩት። የስነ ልቦና ባለሙያ የሆነውን ቢኒያም ከድር ነው። ሊሲያ በተሰኘው በድረገጽ የምክር አገልግሎት የስነ ልቦና የምክር አገልግሎት በሚሰጠው ተቋም ባልደረባ ነው። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ ወጣት ተኮር ርዕስ ደግሞ የወጣት አፍሪካውያን መሪዎች የትስስር መድረክ ተሳታፊ ያሊ ተሳታፊ ነበረች ወጣት እንግዳም ጋብዘናል። ንግድ ዓለም ወይ ደግሞ የዲጂታል ኮሚኒኬሽን የሚባለው ነገር ወይ ዲጂታሊ ነገሮች የሚደረጉበት ፍቅነት አሁን ደግሞ ከኮቪድ በኋላ እጅግ በጣም ኢምፖርታንት ሆኗል እና እዛ ሴክተር ላይ መግባት ይሄ አንዱ ላደርገው ከሚፈልገው ነገር ነው። የሰማችሁት ወጣት ረሃዋ ገብረ መስቀልን ነው። ከእሷ ጋር በምሽቱ እንግዳችን አድርገናታል ቆይታ ይኖረናል። ሌሎች ጥንቅሮችንም ይዘናል። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። ከሁሉ አስቀድምን አብራችሁን ስለምታነሹ እያመሰገንን አሁን ስም እንሽ የቆየ አጫጭር ዜናዎችን ታስማችኋለች። አመሰግናለሁ ኤደን። በቡርኪና ፋሶ ተወልዶ ያደገው ፍራንሲስ ኬሬ ፕሪትስከር የተሰኘውን በስነ ህንፃ ዲዛይን ከፍ ያለ ክብር የሚያሰጠውን ሽልማት በማሸነፍ የመጀመሪያው አፍሪካዊ ሆኗል። የ56 ዓመቱ ኬሬ ሽልማቱን ያገኘው በተለይ ከፍተኛ የግብዓት እጥረት ባለበት መሬት ላይ ለምድርና በምድር ላይ ለሚገኙ ፍጥሮች ዘላቂ መፍትሄ የሚሰጥ ግንባር ቀደም ዲዛይን ሰርቶ ማቅረብ በመቻሉ መሆኑን ሽልማቱን በገንዘብ የሚደግፈው ሀያት ፋውንዴሽን ሊቀመንበር የሆኑት ቶም ፕሪትስከር ተናግረዋል። ኬሬ የቡርኪና ፋሶና የጀርመን ጥምር ዜግነት ያለው ሲሆን ለ ሃምሳ አንደኛ ጊዜ የተሰጠውን ሽልማት ሲቀበል በዚህ ፕላኔት ላይ እጅጉን ደስተኛ ሰው ነኝ ሲል አስተያየት ሰጥቷል። ኬሬ በተለይ በአፍሪካ የትምህርት ቤት ህንፃዎችን የጤና ተቋማትን መኖሪያ ቤቶችንና የህዝብ መገልገያ ተቋማትን በመገንባት የሚታወቅ ሲሆን በቤኒን፣ ቡርኪና ፋሶ፣ ማሊ፣ ቶጎ፣ ኬንያ ሞዛምቢክ እና ሱዳን ህንፃዎቹ ይገኛሉ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በደቡብ ሱዳን የሚገኘው የሰላም አስከባሪ ኃይል ተልእኮውን ለአንድ ዓመት እንዲያራዝም ትላንት በድምፅ ብልጫ ወስኗል። የመንግስታት ድርጅቱ በደቡብ ሱዳን ያለው ተልእኮ አሁን ባለበት ይዞታው እስከሚቀጥለው ዓመት እንዲራዘም የቀረበውን ውሳኔ ቻይናና ራሽያ ድምፀ ተአቅቦ ያደረጉ ሲሆን የምክር ቤቱ ተጨማሪ 13 አባላት የድጋፍ ድምጽ ሰጥተዋል። የሰላም አስከባሪው ኃይል ሊኖረው የሚችለው አባል ከ170 እንዳይበልጥ የተወሰነ ሲሆን ተጨማሪ 2100 የፖሊስ አካላትም ይኖሩታል። የተባበሩት መንግስታት ድርጅት ከሚያንቀሳቀሳቸው ተመሳሳይ ልዑካን እጅግ በጣም ከፍተኛ ወጪ የሚያስወጡ ይህ የደቡብ ሱዳን ሰላም አስከባሪ ኃይል አመታዊ በጀቱ አንድ ቢሊዮን ዶላር ነው። ቻይና ተልእኮ እንዲቀጥል ብትደግፍም ዩናይትድ ስቴትስ የሰብአዊ መብት ጉዳይ በውስጡ እንዲካተት በማድረጓ ድምጸ ተአቅቦ ማድረጓን አስታውቃለች። የመድኃኒት አምራቹ ፋይዘር ኩባንያ ለአዛውንቶች የሚሰጥ ተጨማሪ የኮቪድ-19 ማጠናከሪያ ክትባት ፍቃድ ለማግኘት እየተዘጋጀ መሆኑ ተገልጿል። ፋይዘር አዲስ ያዘጋጀው አራተኛ ዙር ክትባት በተለይ ወረርሽኙ ከፍተኛ ጉዳት ላደረሰባቸው የሕብረተሰብ ክፍሎችና ከ65 ዓመት በላይ ያሉ እድሜያቸው የገፉ አዛውንቶች በሽታውን መከላከል የሚችሉበት ከፍተኛ አቅም የሚሰጥ ነው ተብሏል። ክትባቱ አገልግሎት ላይ ከመዋሉ በፊት ግን ከዩናይትድ ስቴትስ የምግብና መድኃኒት ቁጥጥር መስሪያ ቤትና የበሽታ መከላከያና መቆጣጠሪያ ማዕከል ፍቃድ ማግኘት ይጠበቅበታል። በዩክሬን እየተካሄደ ያለውን ጦርነት ለዩናይትድ ስቴትሱ ፎክስ ኒውስ የሚዲያ ተቋም ሲዘግብ የነበረ ጋዜጠኛና አብሮት ሲሰራ የነበረ ሌላ ዩክሬናዊ ጋዜጠኛ መገደላቸውን ፎክስ ኒውስ ትላንት አስታውቋል። የአሜሪካ ሚዲያ ተቋሙ እንደገለጸው የ55 ዓመቱ የካሜራ ባለሙያ ፒየር ዣክ ረዝውስኪ እና የ24 ዓመቱ ዩክሬናዊ ጋዜጠኛ አሌክሳንድራ ከብሻይኖቫ በኪየቭ አቅራቢያ በምትገኘው ሆሬንካ ከተማ ለዘገባ ይንቀሳቀሱበት የነበረው ተሽከርካሪ በመሳሪያ በመመታቱ ሕይወታቸው አልፏል። በተጨማሪም ለፎክስ ሚዲያ የአሜሪካ የውጭ ጉዳይ ሚኒስትር ዘጋቢ የሆነ ጋዜጠኛ በጥቃቱ በደረሰበት አደጋ ሕክምና እየተደረገለት መሆኑን ተገልጿል። ሁለቱም የፎክስ ጋዜጠኞች ከዚህ ቀደም በአፍጋኒስታን ኢራቅና ሶሪያ በመሳሰሉ ሀገሮች ግጭቶችን የመዘገብ ልምድ ያላቸው መሆናቸውን ዘገባው አመልክቷል። የዋይት ሀውስ ቃል አቀባይ ጄን ሳኪ ትላንት በነበረው ጋዜጣዊ መግለጫቸው በዣክራንስ ዊስኪ ግድያ የተሰማቸውን ሀዘን ገልጸዋል። በራሽያ እና በዩክሬን መካከል የሚካሄደውን ጦርነት የሚዘኞች ደህንነታቸው አስጊ ሁኔታ ላይ የሚገኝ ሲሆን እሁድ ዕለት በደረሰ ሌላ ጥቃት አንድ አሜሪካዊ ፊልም ሰሪ ሲገደል ባልደረባው ጉዳት እንደደረሰበት ተዘግቦ ነበር። ሌላ የቀጥታ ቴሌቪዥን ሲያስተላልፍ የነበረ ዩክሬናዊ የካሜራ ባለሙያም በራሽያ በደረሰ ጥቃት ሕይወቱ አልፏል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስሉ ነበር። አዘጋጅች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶዎች ጋር መልካም ቆይታ። ለዜናዎቹ እናመሰግናለን። የጋቢናቤ መጋቢት 7 2014 ዓ ም የእሮብ ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በፌስቡክ ገጻችን ብያ መሐሪክ ላይ እንዲሁም በድረ ገጻችን ብያ መሐሪክ ላይ ታገኛችኋላችሁ። በሳተላይትም ኢትዮሳት ላይ እንድትከታተሉን እንጋብዛለን። አሁን ለዕለቱ አብይ ወዳደረግናቸው ርዕሶች እንሻገር። ሊሲያ፣ የድረገጽ የስነ ልቦና አገልግሎት በፌስቡክና በቴሌግራም ላይ በመመዝገብ ከተለያዩ ባለሙያዎች ጋር ተጣምረው ላለፉት ሁለት ዓመታት አገልግሎትን እየሰጠ ይገኛል። ሊሲያ በዋናነት በወጣቶች ላይ የሚታዩ ጭንቀት፣ ድባቴ፣ ተስፋ መቁረጥና በራስ መተማመን ዙሪያ አበርክቶት እያደረገ ይገኛል። ከመስራቿ ሊዲያ ሰለሞንና ከስነ ልቦና ባለሙያ ቢኒያም ከድር ጋር ያደረግኩት ቆይታ ቀጥሎ ይቀርባል። ሊዲያ ሰለሞን የሁለተኛ ደረጃ ተማሪ ሳለች በጓደኞቿና በራሷ እድሜ ክልል ውስጥ ያሉ ወጣቶች በተለያየ ምክንያት ለሚያስጨንቋቸው ነገሮች ከቤተሰብ ውጭ ባሉ ባለሙያዎች የሚታገዙበት ሁኔታ አለመኖሩን ማስተዋሏ አሁን ያለችበትን የድረገጽና የስነ ልቦና አገልግሎት ለመስጠት እንድታሰብ እንዳደረጋ ትናገራለች። ሃይስኩል ተማሪ እያለሁ ወደ ዘጠነኛ ክፍል አካባቢ እንደዚህ አይነት ነገሮች እንዲህ ኖቲስ ያደርግ ነበረ። ብዙ አገልግሎትን እንፈልጋለን ያሉ ልጆች እንደገና የሚፈልጉበት ሁኔታዎች ውስጥ የነበሩ ሰዎች እንደዚህ አክሰሱ እንዳልነበራቸው እኔንም ጨምሮ ኖቲስ ያደረኩት ነገር ነበረ እና ያንን ካየሁኝ በኋላ እንደ ሀሳብ ደረጃ ነበር መጀመሪያ የነበረው። ልክ ሀይ ስኩል ጨርስ አካባቢ ግን አክቹዋሊ፣ ይሄ ነገር ለምን አይሰራበትም ነው ብዬ ተነሳሁኝ ማለት ነው። ከዚያ እንደዚህ ይህ እንደዚህ አገልግሎት ለመስጠት ፍላጎት ከነበራቸው ሳይቶች ጋር ሆነን ይኸው አሁን ላይ ቆይ ሁለት ዓመት ከግማሽ ሆኖናል። ይህንን ቴሌግራም ላይ በነጻ እየሰጠ ነው ይሄንን ሰርቪስ ያለ ነው የኛ ኢንፌክሽን እስከሚለቀቅ ድረስ። ሊዲያ የአገልግሎቱንም አጀማመር እንዴት አስረዳለች? አሁን እኛ እየደረስን ነው ያለነው ማህበረሰብ ክፍል በአብዛኛው እኛም ለመነሳት የተወሰነ ጠበርገን የተነሳ ነው የህያሳሳ እነርሱ ከአስራ አራት እስከ ሀያ ዘጠኝ አካባቢ በዛ እድሜ የሚገኙ ወጣቶችን ነው ታርጌት አርገን የተነሳ ነው። እነሱ ጋር እንደዚህ አዲስ የሆነ ነገር ለማስተዋወቅም እንዴት ነው ቀለል ይላል። ከዛ በተጨማሪ ደግሞ ሞር ፍላጎት ያለው እነሱ ጋር ነው ብለን በጥናትና ሰርቪዎች ስለተነሳ ግን አሁን ነው የሚጠቀሙት በራሳቸው ሰርቪሱ መክፈል አቅም ቢኖራቸው ያንን ማድረግ የሚችሉ ሰዎች ናቸው የሚያገሉት። ጀስት ከአስራ ስምንት እስከ ሀያ ዘጠኝ ያሉት ናቸው አብዛኞቹ የሚያገሉት ዩዘሮች ማለት ነው። የኮምፒውተር ሳይንስ ተማሪ የሆነችው ሊዲያ የስነ ልቦና ባለሙያዎችን በማሰባሰብ ሊሲያ የተሰኘ የምክር አገልግሎት የጀመረች ሲሆን በዋናነት እድሜያቸው ከአስራ አራት እስከ ሀያ ዘጠኝ አመት ያሉ ወጣቶች ላይ አተኩረው የነጻ የስነ ልቦና ድጋፍ አገልግሎት እንደሚሰጡ ታስረዳለች። ከንሱ የተማሪ ነኝ፣ ሀያ አመቴ ነው፣ የኮምፒተር ሳይንስ ተማሪ ነው እኔ አይደለሁም። የስለንቦና ንቦና ማማከሉን የሚሰጠው እኔ ፕሮቫይድ የማደርገው ሰዎቹ ከስለንቦና አማካሪዎች ጋር የሚገናኙበትን ፕላትፎርም ነው። ለዛ ከቤታቸው ሆነው አፎርዴብል በሆነ ኮስ ሰዎቹ ለስለንቦና አማካሪዎቹ በጣም አክሴስብል በሆነ መንገድ ይሄንን ለስ ተጠቅማችሁ እናንተ ሰርቪስ መስጠት ይችላላችሁ። የሚፈልጋቸው ሰው ደግሞ ይህን ሰርቪስ መውሰድ ይችላል፣ የሚለውን ፕላትፎርም ነው፣ ይዤ የመጣሁት ማለት ነው። ከዛ አሁን ሁለቱ እርስ በርስ እየተገናኙ እዛ ላይ ፕራይቬት በሆነ መንገድ ካውንስሊንግ ነው የሚወስዱት። እንደ ነበርኩሽ፣ ኢንተረስቱ ከፐርሶናል ኤክስፒሪየንስ የመጣ ነው። ከዚያ ፕላትፎርም ይዤ ከመጣሁኝ በኋላ ደግሞ አሁን ከረንትሊ አብረው የሚሰሩ ወደ አስር የሚሆኑ ሳይኮሎጂስቶች አሉ። ቮለንቲር ሆኖ ነው ከእኔ ጋር እየሰሩ ያሉት። ምክንያቱም እስካሁን ሬጂስተር አድርገን ዌብሳይታችንን ለቀን ሳይሆን የጀመር ነው እሱ። ትንሽ የካፒታል እንትን ስላለ በቴሌግራም ላይ ነው ሰርቪስ በነጻ ፕሮቫይድ የምናደርገው። እነሱም ቮለንቲር ሆነው ገብተዋል። እና ከዛ በተጨማሪ ደግሞ በተለያየ በማርኬቲንግም በዴቨሎፕመንቱም እያረዳን ደግሞ ተጨማሪ ወደ ሰባት የሚሆኑ ኢንተርኖች አለኝ ማለት ነው። እኛ ከምንሰጠው ሰርቪስ በተጨማሪ ከሳይኮሎጂ ጋር የተገናኙ ኮንቴንቶችን ፖስት እናደርጋለን እዛ ላይ ቢንያም ከድር የስነ ልቦና ባለሙያ ሲሆን የስልክ አገልግሎትን በመጠቀም ድጋፍ መስጠት በተለይም የትም መሄድና መንቀሳቀስ ለማይሹ ድባቴ ላለባቸው ሰዎች እጅግ ጠቃሚ ነው ይላል። ብዙ አማራጮች አሉና ግን የተለያዩ ሰዎች ይህንን የስነ ልቦና ምክሩን ለማግኘት እነዚህም ድጋፎች ከስነ ልቦና ባለሙያዎችን ለመውሰድ አንደኛ የዛ ብሮ ስለመሄድ የተለያዩ ምክንያቶችን ስለሚያቀሩ ማለት ነው ያው በጣም መጥፎ ስሜት ላይ ያለ ሰው ወይም ድብርት ላይ ያለ ሰው ኢነርጂ ይፈልጋል እና እሷ ድረስ የሚሄዱ ኢነርጂን የማያገኝ ይችላል። እና ሰዎች በቀላሉ እጃቸው ላይ ስልካቸው ሁል ጊዜ ማይለያቸውም፣ ምንም አይነት አጋጣሚ ቢኖር ሰዎች በዚህ ዘመን ከስልካቸው ጋር ያላቸው ራሳች ነው በጣም ከፍተኛ ነውና በቀላሉ ባሉበት ቦታ የትኛውም አይነት ሁኔታ ላይ ቢሆኑ በስልካቸው የሚፈልጉትን የሰሚን ቦና ድጋ በቀላል መንገድ በጣም በሆነ ሁኔታ ይህንን ድጋፍ እንዲያገኙ በማሰብ ነው። ማስተካቱ ብዙ ብሩ ዎች ቢኖሩ እዛ ድረስ ሄዶ ሰርቪሱ ማግኘት ስርዓት ሊኖር ይችላል። የተለያዩ ተማሪዎች የሚኖራሉ። ብሩን መክፈል የማይችሉ አፎርድ ማድረግ የማይችሉ ሰዎች ውስጥ ስለሚኖሩ ይህን ኦንላይን ግን፣ በተለይ ኔትወርክ ባለበት ሁኔታ በሆነ ቦታ ሁኔታ ላይ ቢሆኑ በቀላሉ ምስል ቦና ድጋፍ ማግኘት ስለሚችሉ ይህ ደግሞ ተሻለ ይህንን፣ ይህን ልቦና ህክምናው እያሳጥነዋል ና ለጠቃሚችን በቀላል ይደርሳል ብለን በማሰብ ቢኒያም፣ በአብዛኛው የሁለተኛ ደረጃ ና የዩኒቨርሲቲ ተማሪዎች ለራሷቸው የሚሰጧቸው ግምት አናሳ መሆን፣ ተስፋ መቁረጥ ና ድባቴ ዋነኞቹ የስነ ልቦና ተግዳሮቶቻቸው ናቸው ይላል። አብዛኛውን ጊዜ በእነዚህ ወጣቶች ህክመቱ የሚደጋገሙ የሚደጋግሙ ክቤት ምናቸው አንደኛው በራስ የመተማመን ማለት አለ ይህ በከፍተኛ ሁኔታ ላይ የሚጠቀስ ነው። ራሳቸውን አለመውደድ፣ ለራሳቸው ያላቸው ግምት ማነስ ስለካስተዳደጋቸው ጀምሮ የተፈጠሩ የተለያዩ ችግሮች አሉ እና በዛ ምክንያት ራስን አለማወቅ፣ የራስን ብቃት አቅም አለመገንዘብ እና በተለያዩ በትንንሽ ነገሮች ቀላሉ ተስፋ መቁረጥ፣ ተስፋቸው እንደማይታያቸው አይነት ስሜቶች መግባት ነው። በራሳቸው የመተማመን ማነስ በጣም ከፍተኛ ቦታ ይዛል። ከዛ በመቀጠል ደግሞ በተለያዩ አጋጣሚዎች ተማሪዎች የመሆን እግራቸው ከፍተኛ ነው እና ትምህርታቸውን እንዴት ማስኬድ እንዳለባቸው፣ እንዴት ማንበብ፣ እንዴት ማጥናት፣ እንዴት ውጤታማ መሆን እንዳለባቸው በጣም ይቸገራሉ እና በዚህ መንገድ ይወስዳሉ። ሌላው በተለያዩ ምክንያቶች ድህረ አደጋ ለምሳሌ አንዛይቲ፣ ፖስት ትራውማ ዲስኦርደር ተለየ ብቋቸው ከቤተሰብ የደበቋቸው፣ ከጓደኞቻቸው የደበቋቸው በልጅነት ጊዜያቸው ያሳለፏቸው ከመምሮች መናገር ላይ ስላልተናገሩት ያስቀመጡት ነገር አሁን ቢኒያም፣ ጓደኞችና ቤተሰቦች ወዳጆቻቸው ወይም ልጆቻቸው ሀሳባቸውና ፍላጎታቸው መቀያየር ሲጀምር ማስተዋል ይገባቸዋልም ሲል ያሳስባል። ሊሲያ የድረገጽ የስነልቦና አገልግሎት በፌስቡክና በቴሌግራም ላይ በመመዝገብ ከተለያዩ ባለሙያዎች ጋር ተጣምሮ በነጻ የስልክ የምክር አገልግሎትን እየሰጠ የሚገኝ ሲሆን በአሁን ሰዓትም ድርጅቱ በድረገጽ አገልግሎት ለመስጠት እየተዘጋጀና የተለያዩ የስራ ፈጠራ ውድድሮች ላይ እየተሳተ የተደገፈ መሆኑንም ሊዲያ ሰለሞን አጫውታኛለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ ሬዲዮ በቴሌቪዥን መሰናዶ መደመጡን ይቀጥላል። አሁንም አብራችሁን እንድትዘልቁ በአክብሮት እንጋብዛለን። በየዓመቱ ኢትዮጵያን ጨምሮ ከመላው አፍሪካ የተመረጡ ወጣቶች በዩናይትድ ስቴትስ በሚገኙ ከፍተኛ የትምህርት ተቋማት በተለያዩ ዘርፎች የአጭር ጊዜ ትምህርትና ስልጠናን ይወስዳሉ። ወደ ሀገራቸው ተመልሰው የተማሩትንም እንዲተገብሩ ይበረታታሉ። በዚህ የማንዴላ ዋሽንግተን ፌሎሺፕ ወይም ደግሞ ያሊ በተባለው በመርሃ ግብር ላይ ተሳታፊ የሆኑ ኢትዮጵያውያን ወጣቶች ወደ ሀገር ቤት ከተመለሱ በኋላ በምን አይነት ሁኔታ ላይ እንዳሉ መጠየቅ ከጀመርን ሰነባብተናል። ለዛሬም ሀብታሙ ስዩም ወደ አንዷ ደውሏል። እኔ ራህዋ ገብረ መሰል ይባላል። በማንዴላ ዋሽንግተን ፌሎሺፕ ላይ በሁለት ሺ አስራ ዘጠኝ በፈረንጆች አቆጣጠር ነው የተሳተፍኩት እና የነበርኩበት ዩኒቨርሲቲ ቴክሳስ ስቴት ላይ ዩኒቨርሲቲ ኦፍ ኦስተን ቴክሳስ የተባለ ላይ ነበር የነበርኩበት ደግሞ ፊልድ የኢንተርፕረነርሽፕ እና የቢዝነስ ፊልድ ላይ ነበር የተሳተፉት። በጣም አመሰግናለሁ ረሃዋ። በዚያ ወቅት እንግዲህ የአሜሪካ ድምፅ ጋዜጠኞችም አግኝተንሽ ነበር በወቅቱ ከልብስ ሕትመት ጋራ በተገናኘ ከአልባሳት ጋር የተገናኘ አንድ የንግድ ሀሳብ ነበረች በሱ ላይ እየተንቀሳቀሽ ነበረ። ወደ ኢትዮጵያ ከተመለስች በኋላ ያ ሀሳብ ምን ላይ ደረሰ? ትሬኒንጉን ከወሰድን በኋላ ወይም እዛ ከነበረን ኤክስፖር በኋላ እንዴት ሆናችሁ ብላችሁ ፎሎ ስላደረጋችሁ እና ይሄን መድረክም ስለሰጣችሁን አመሰግናለሁ። በእኔ በኩል አሁን እንዳልከው በአልባሳትና እንዲሁም በተለያዩ መንገድ ፕሪንት የተደረገባቸው የኢትዮጵያን ባህልና ካልቸር ሪፕሬዘንት የሚያደርጉ አልባሳትን ወደ ሞደርን ከሞደርን ፋሽን ጋር አገናኝተው የሚያቀርብ የአልባሳት ብራንድ ነው የነበረኝ። እሱም አጋጣሚ ሆኖ ያው ከኮቪድም ከመጣ በኋላ በአቀድነው መሰረት ያው ከህቴ ጋር ሆነን ነበር የምንሰራው። በአቀድነው መሰረት አፍናን ለመስራት አልቻልንም። ምክንያቱም ያው እንደምታውቀው በኮቪድ በተለይ በጣም ብዙ ነገር በተለይ በአልባሳት ላይ ያለው ኢትዮጵያ ላይ ያለውን ቫሊዩ ቼን በጣም አፌክት አድርጎት ነበር። ግን በዛ ጊዜ ይሄ ቻሌንጅ ስለነበረ እንግዲህ ሙሉ ለሙሉ ሁሉንም ነገር አላቆም ነው የነበረን። ሪሶርሶችም በአዲስ መልክ አደራጅተን የነበረንም ሌላ ስኪል ሴት ምንድን ነው የሚለውን ነገር ካየን በኋላ አብዛኛው ነገር ብዙ ነገር ኮሚኒኬሽን፣ ያው ባክግራውንዴ፣ እኔም የማርኬቲንግና የኮሚኒኬሽን ባለሙያ ነኝ እና በዛ ኤሪያ ላይ ምን ነገር ማድረግ እችላለሁ ብዬ፣ እንደምታውቀው አብዛኛው የቢዝነስ አለም ወደ ዲጂታል ኮሚኒኬሽን እየሄደ ነው እና እዛ ላይም ትልቅ ጋፕ አይተን ነበረ። ብዙ ድርጅቶች ኮቪድም ሲመጣ ራሳቸውን በዲጂታል ፕላትፎርሞች ማስተዋል ማስታወቅ ይፈልጋሉ። ስለዚህ ይህንን ኦፖርቹኒቲ በመጠቀም አንድ ቦክስ የተባለ ድርጅቶችን ኮሚኒኬሽናቸው ወደ ዲጂታል መንገድ እንዲሄድ፣ ወብ ሳይት እንዲኖራቸው፣ የሶሻል ሚዲያ ፕላትፎርሞችን እንዲጠቀሙ፣ የድርጅት ሎጎ ዲዛይን እንዲኖራቸው የሚያደርግ ድርጅት ከፍቼ ይገኛሉ በዚህ ሰዓት። ስለዚህ እሱ በጣም ጥሩ እየሄደልን ነው እያደገ ነው ግን የፋሽኑንም ብራንድ አልፈው ነው። እሱም አለ፣ ግን ያው መጠኑና ስፋቱ ግን ቀንሷል። ረሀቧ እንግዲህ ለወራ ቴክሳስ ውስጥ በሚገኙ የአሜሪካ የትምህርት ተቋማት ውስጥ የተወሰኑ ስልጠናዎችንና ልምምዶችን አድርገሻል። በእነዚያ ተቋማት ውስጥ የወሰድሻቸው ልምዶችና ስልጠናዎች ምን ያክል ጠቅመውሻል? አሁን ያልጠበቅሻቸው ፈተናዎች በሚደርሱበት ጊዜ ወደ ሌላ አማራጭ ራስ ለማስተካከል ምን ያክል ተጠቀምሽባቸው? ይሄ ነገር በጣም ጥሪ ጥያቄ ነው። ሰው በቀጥታም በተዘዋዋሪም ጠቅሞኛል ብዬ አስባለሁ ይሄ ፕሮግራም በቀጥታ እንግዲህ ልክ ከዚህ ፕሮግራም እንትን ካልም በኋላ ከወጣም በኋላ ኢትዮጵያ ከተመለስን በኋላ ቀጥታ ከኤምባሲው ጋር በመሆን የተለያዩ ድጋፎችን የተለያዩ ፕሮፋይላችንን ከነሱ ከኤምባሲው ጋር በመሆን ዩኖ ኔትወርኪንግ ኦፖርቹኒቲዎችን ብንፈልግ እንዲሁም ደግሞ አሜሪካ ካሉ ዩኒቨርሲቲዎች እንዲሁም የተለያዩ ድርጅቶች ጋር በቀጥታ ግንኙነት እንድንፈጥር ከየፊልዳችን ጋር ኦፖርቹኒቲዎች ተመቻችተውልን ነበረ። እኔም ቢሆን በፊልዴ እዛ አገር ላይ ከሚገኙ ድርጅቶች ጋር የሜንቶሪንግ እንዲሁም ደግሞ የመገናኘት ኦፖርቹኒቲዎችን ከኤምባሲው ጋር በመሆን አግኝቻለሁ። ሌላው በተዘዋዋሪ የምለው ያው ከስልጠናዎቹ ካገኘሁት ልምድ አንፃር እንዲሁም ከተከፈጠረልኝ ኔትወርክ እንግዲህ ከተለያየ ከአፍሪካ ሀገርም የመጡ ብዙ ኔትወርኮችንም እንድናዳብር አድርጓልና ከእነዛ አንጻር ለምሳሌ በእንደዚህ አይነት አስቸጋሪ የሆነ ጊዜ ውስጥ እንደ ቢዝነስ ፕራክቲሽነር ይሄን ነገር ስናይ እንግዲህ አዳፕታብሊቲ በጣም በጣም ኢምፖርታንት የሆነው ኤሌመንት ነው እና ያው ማቋረጥ ኦፕሽን እንዳልሆነ ነው። ማቋረጥ እና ኩዊቲንግ ኦፕሽን እንዳልሆነ ምክንያቱም እኛም በዚህ በሀገራችንም የሆነው ማቋረጥ ስል ያለውን ስራ ትቶ ወደ ሌላ ሀገር መሄድ ሊሆን ይችላል፣ ወይንም ደግሞ ይኖ ሌላ ኦፖርቹኒቲዎች ማየት ሊያጋጥሙ ይችላል። አንዳንዴ እንዲ ፈተናዎች ሊያጋጥሙ ና እሱን ተቋቁሞ ግን እዚሁ ቆይቶ ወደ ሌላ ቢዝነስም አቅጣጫ ቀይሶ መስራት የሚለውን አዳፕታቢሊቲ እዛም ካገኘሁት ስልጠናዎች አንጻር በጣም ብዙ ነገር ተምሬበታለሁና ለዚህ ለዚህ ጠቅሞኛል ረሃዋ በዛ መድረክ ከስልጠናና ትምህርት በተጨማሪ ቀደም ብለሽም እንደተናገርሽው ከመላ አፍሪካ ከመጡ እንዳንች ያለ ትኩረትን የሚስብ አስተሳሰብ ካላቸው ወጣቶች ጋር ተገናኝተሻል። ከየትኞቹ ጋር አሁንም ግንኙነትሽን ቀጥለሻል? ምንስ ከዛ መድረክ ይናፍቅሻል? በመድረኩ ውስጥ አግኝተሽው አገሬ ስመለስ እተገብረዋለሁ ነገም ቢሆን እተገብረዋለሁ የምትይው ሀሳብ ዛሬም ድረስ አለሁ ወይ? አዎ ያው ለመጀመሪያው ጥያቄ በጣም አብረን ከነበር ነው ትምህርት ቤት ኦልሞስት ወደ ከሀያ አምስት የተለያዩ ሀገሮች ሪፕሬዘንት የተደረጉ የአፍሪካ ሀገሮች ሪፕሬዘንት የተደረጉ ሰዎች እንግዲህ ተሳታፊዎች ነበሩ እና እስካሁን ድረስ በጣም በጣም አክቲቭሊ እንገናኛለን፣ እርስ በርስ እንደጋገፋለን። ምንም ነገር አሁን ለምሳሌ እኔ አንድ ሳውዝ አፍሪካ ካለች ከእኔ ጋር ተመሳሳይ አይነት ስራ ከምትሰራ ያው አሁን ጓደኛዬ ልበላት ጓደኛዬ ጋር እንግዲህ በደንብ በጣም እንጣጣፋለን እንደጋገፋለን በብዙ ነገሮች እና እንዲሁ ሀሳብን ራሱ ከአንድ ወደ አንድ የምታጋጭበት ሰው፣ በተለየ መንገድ የሚያይ ሰው ማግኘት በቅርብህ ራሱ ጥሩ ነው እና በዛ ደረጃ እንትን እንላለን እርስ በርስም ተገናኝተናል። ሶ ትራቭል አድርገንም እንገናኛለን። ኦልሞስት የጓደኝነት እና የአብሮ የመቀራረብ እንትኑ ብዙ ነገር ነገሮችን ከተለየ ፐርስፔክቲቭ እንድናይ አድርገናል። በየስራችን ማለት ነው። በጣም የሚናፍቀኝ ነገር ከዛና ወይም ዚህ መጥቼ እንግዲህ አሁን ቢሆን አደርገዋለሁ የምለው ነገር ሚዲያን ፓወር በጣም በጣም የተመለከትኩበት አጋጣሚ ነበረ እና በተለይ በንግድ ዓለም ወይ ደግሞ ዲጂታል ኮሚኒኬሽን የሚባለው ነገር ወይ ዲጂታሊ ነገሮች የሚደረጉበት ፍጥነት አሁን ደግሞ ከኮቪድ በኋላ እጅግ በጣም ኢምፖርታንት ሆኗል እና እዛ ሴክተር ላይ መግባትም ይሄ አንዱ ላደርገው ከሚፈልገው ነገር ነው። ይሄም ሁኔታዎችን እንግዲህ ኦፖርቹኒቲውን እየተጠቀምኩበት ነው፣ ግን አሁንም ይቀጥላል። ምክንያቱም ይሄ ዲጂታል ቴክኖሎጂ ኢትዮጵያ ላይ በብዙ መንገድ ብዙ ችግሮቻችን የኮሚኒቲ ችግሮቻችንንም ሊፈታ የሚችል አጋጣሚ ስለሚኖረው እሱን ነገር በደንብ ኤክስፕሎር ማድረግ እፈልጋለሁ አሁንም ረህዋ ገብረ መስቀል በድጋሚ ስላገኘዎች በጣም ደስ ብሎኛል። በመልካም መንገድ ላይ እንደቀጠልሽ ማወቃችን እጅግ አስደሳች ነገር ነው። እሺ፣ በጣም አመሰግናለሁ። ምናልባት አንድ የመጨረሻ ሀሳብ ነበረኝ። እሺ፣ እሺ። አዋይ እዚህ ኢትዮጵያ ውስጥ በያሊ ፕሮግራም፣ ያንግ አፍሪካን ሊደርስ ኢኒሼቲቭ ፕሮግራም ላይ ሱም ተሳትፎ የሄዱ ወደ አሜሪካም የሄዱ እንዲሁም ደግሞ ኬንያም ላይ ያለ የሪጂናል ሴንተር እዛ ላይ የሄዱ አባላቶች ተሰብስበን አንድ አሶሲሽን አቋቁመናል እና ይሄ አሶሲሽን ዋናው ዓላማው የተማርነውን እዛ ሄደን ያገኘነውን ልምድ ወደዛ ደግሞ በተለይ አጋጣሚ መሄድ ለማይችሉ ኢትዮጵያውያን የተማርነውን ነገር የምናሳውቅበት ነው። እና ያው በዚህ አጋጣሚ ይህን አሶሲዬሽን ሰዎች እንዲከታተሉ ፌስቡክ ላይም ፔጃችን ስላለ በዛም ሊያገኙን ይችላሉ እና የተለያዩ ኦንላይን ኮርሶችን ስላሉ እንግዲህ ሌሎች የኢትዮጵያ ወጣቶች ተጠቃሚ እንዲሆኑ ለመናገር ነው። አመሰግናለሁ። ራህዋ፣ እጅግ በጣም አመሰግናለሁ። እኔም መልካም ምሽት ይሁንልሽ። ቴንክ ዩ። ወጣት አበራ ጫላ ማህበራዊ ሚዲያን ለበጎ ምግባር እየተጠቀመ ይገኛል ይለናል። ናኮር መልካ ቀጥሎ ይቀርባል። ውልደቱና እድገቱ በኦሮሚያ ምዕራብ ሸዋ ጊንደበረት ወረዳ ውስጥ መሆኑን የሚናገረው ወጣት አበራ ጫላ የመጀመሪያና ሁለተኛ ዲግሪ ትምህርቱን በአዳማ ዩኒቨርሲቲ መከታተሉን ገልጿል። በአሁኑ ጊዜም በሲዳማ ሐዋሳ ከተማ ውስጥ በአንድ መንግስታዊ ያልሆነ ተቋም ውስጥ ተቀጥሮ ይሰራል። አበራ ከጓደኞቹ ጋር በመሆን በፌስቡክ እና ቴሌግራም የማህበራዊ ሚዲያ ዘዴዎች በመጠቀም ድጋፍ ለሚሹ ወገኖች ገንዘብ ማሰባሰብ የጀመረበትን ሁኔታ እንዲያስታውሳል ሶሻል ሚዲያን ስፔሻሊ ፌስቡክን በመጠቀም አንዳንድ እንቅስቃሴ ጀምረን ነበረ። በእሱም ተሳክተናል። እሱም ምንድን ነው የተቸገሩ ሰዎችን በጣም ጥሩ ሁኔታ ውስጥ ያሉ ሰዎችን መርዳት ነው። ከዓመት በፊት ኮሮናው በጣም በተስፋፋበት ጊዜ ኤድ ፎር ጂዲአር እንደ ኤጂዲር የሚባል ኮሚቴ አዋቅረን ግንደበረሰና አቡና ግንደበር ማህበረሰብ ለወጣንበት ማህበረሰብ ምን እናድርግ የሚለው ነገር ላይ ተነጋገርና ወደ ሁለት ነጥብ አምስት ሚሊዮን የሚጠጋ ብር በማሰባሰብ ለተቸገሩ ሰዎች እህልና ለኮሮና መከላከያ ቁሳቁሶች፣ የሕክምና ቁሳቁሶች እሱን ረድተናል። ከውጭም ደግሞ ወደ ዘጠኝ ሚሊዮን ተልኮ የሕክምና እቃ ዘጠኝ ሚሊዮን የሚያወጣ ወይ ሁለት መቶ ሀምሳ ሺህ ዶላር የሚያወጣ ኢንሹራንስና ሎጂስቲክ ጨምሮ ማለት ነው። እሱ መጥቶ ነበር። ያንን ስራ የሰራ ኮሚቴው ነው። እኔም አንድ ተሳታፊ ነበርኩኝ። ያ ነገር ተቀባይነት አገኘ። ሰዎች እንደውም ወደ እኔ ይልኩ እና ደረሰኙ ፎቶቸውን እኔ ለጥፋለ ከላይ አስር ሺህ ሰጥተዋል፣ ከ አምስት ሺህ ሰጥተዋል፣ ሌሎቻቸው ተሳተፉ የሚል ሜሴጆች መልእክቶችን በፌስቡክ ማስተላለፍ ጀምር። ያ ነገር ተቀባይነት አገኘ። እኔም እውቅና አገኘውኝ። በቀላሉ የተጀመረው እንቅስቃሴ በፌስቡክ እና ቴሌግራም ገጾች ተከታዮቹ ዘንድ ተቀባይነት አግኝቶ ሌሎችም ድጋፍ የሚሹ ሰዎች ጎን መቆሙን መቀጠሉን ይናገራል አበራ ጓደኞቹም አግዘውት ስኬ ውጤታማ ከሆነባቸው በጎ ተግባራት መካከል የአቶ አበበ ገመዳን የሕክምና ውጪ ማሰባሰብ መሆኑን ገልጿል። አይ በጣም ያሳዝናል። እውነት ደግሞ ማንም አይቶ ማለፍ የማይችለው ታሪክ ነው። ዛሬ ሚኒስቴር ወይ ዶክተር ወይ ትልቅ ቦታ መድረስ የሚችል ሰው ነበረ 23 ዓመት አልጋ ላይ የቀረውና ና ከዛ የተነሳ ሊንኩን ሲልኩልኝ አየውኝ ከውጭ ጋር ጓደኞቼ ናቸው ሊንኩን የላኩልኝ ደን አባ አበራዱኛ ገለሳ በዛ የሚባሉ ከውጭ ልከውልኝ ሊንኩን አየው። በጣም ነው ያዘንኩኝ። እኔም ጻፍኩኝ ፌስቡክ ገጽ ላይ ይሄንን ቪዲዮ ይሁና ኢቢኤስ የዘገበውን ቪዲዮ ኢንተርቪው ያደርገውን የበቦ አበበ ገመዳን ያለበትን ሁኔታ የሚዘግብ ነው። ይሁትና ከዛ እንዲህ ሴቱ መርዳት እንዳለብን እንወያያለን ብዬ ለጠፍኩኝ ፌስቡክ ላይ ልክ ለጥፌ ከአስር ደቂቃ በኋላ አንዱ ልጅ አንድ ሺህ ብር አስገብቶ ደረሰኙ ላከልኝ። ከዛ ወደ እርዳታው ነው ይገባል፣ እንመካከራለን፣ እንዴት እናደርጋለን ብላ የተነጋገርነው ነገር ስተን ከዛ ወደ እርዳታ ማሰባሰብ ይገባል። ሁሉም አካውንት ያወጣው በባለቤቱ ስም ስለሆነ ተጨማሪ አካውንቶች እንዲከፍቱ ልን አደረግን። በዛው ጀመርን ማለት ነው። አሁን ያለበትን ሁኔታ ስናይ እስከ ትላንትና አስራ አንድ ሰዓት ድረስ ስምንት መቶ አስራ ሰባት ሺህ ስምንት መቶ አስራ አራት ብር ከሀምሳ አንድ ሳንቲም መሰብሰብ ተችሏል። በፌስቡክ ተጠቅመን ማለት ነው። ከጓደኞቻችን ፌስቡክ ከሚያዩ ዲያስፖራዎች ደግሞ አስር ሺህ ዶላር በላይ ሰብስበዋል። የሕክምና ሁኔታቸውን በተመለከተ አሉ የተባሉ ኔውሮሎጂስቶች የራሻ ፕሮፌሰር የሆነው ፕሮፌሰር አንድሬ እና ዶክተር ድዝምሪፍ የስፓይናል ኮርድ እና የዲስክ ሰርጀን ነው። እነሱ አይተውት ሙሉ ምርመራ እያደረጉለት ነው። ተነጋግረን የት ይደረግላቸው የት ነው የሚሰራላቸው ፕሬሽኑ የሚለው ነገር ለወደፊት የሚታወቅ ይሆናል። አቶ አበበ በ1987 ዓ ም ከሀሮማያ ዩኒቨርሲቲ ተመረቀው በህመም ምክንያት በመንግስት ስራ ላይ ሊቆዩ የቻሉት ለሁለት ዓመታት ገደማ ብቻ መሆኑን ይናገራሉ። በቢሾፍቱ ከተማ ውስጥ በዘመዶቻቸው ድጋፍ ሲታከሙ ቢቆዩም ሊሻላቸው ባለመቻሉ ላለፉት አስራ ሁለት ዓመታት የአልጋ ቁራኛ ሆነው መቆየታቸውንና በገንዘብ እጦት ምክንያት የሕክምና ክትትሉንም አቆመው እንደነበር ገልጸዋል። በእናበራ ማህበራዊ ሚዲያ እንቅስቃሴ ተስፋዬ ለመለመ ሲሉ ተናግረዋል። አቶ አበበ መንቀሳቀስ በምችልበት ሁኔታ እንደገና በሰው ሰውም ተሸክሞ መስሊና ውስጥ እያስቀመጠኝ እንዲህ እንዲህ እያልኩ በጣም ሲታገል ነበር። እንግዲህ መድሀኒትም ደጋግም ሰፊ ነበርም ለውጥ ላይ ይሁን፣ በዚያ ምክንያት ተስፋ ቆርጬ ከአስራ ሁለት አመት በላይ ሆነዋል። እንግዲህ ህክምና ከተውኩ ማለት ነው። አሁን እነሱ እንግዲህ ይህንን እንቅስቃሴ ከጀመሩ በኋላ በጣም ትልቅ ተስፋ ነው የፈጠረብኝ። ስለዚህ ድረስ ይሄዳል ምን እምነት አልነበረኝ ተስፋ ቆርጬ ቁጭ ብያለሁ። እንግዲህ ሞተን ነው ትጠብቀ ነበረው። ያደረጉት ነገር በጣም ተስፋ በጣም አላልመዋል። እንግዲህ እንደውም በህክምና በኩልም የሆነ ነገር ይደረጋል እንግዲህ ከዚህ አሁን ካለሁበት ትንሽ መሻል ነገር ይኖራል ብዬ ነው የምገምተው። እነሱም ለማመስገን የኔ ቃላትል በጣም የማመሰግናቸው አበራ። ስለሌላዋ በማህበራዊ ሚዲያ እንቅስቃሴ ገንዘብ የተሰበሰበላት ወጣትም የሚለው አለ። የአስራ አራት ዓመት ልጅ ነች። ብሬ በቃላ ትባላለች መንገድ ላይ ቁጭ ብላ የምትለምን ልጅ ነበረች እና እሷ ልጅ እንዴት እንርዳ ብለው ጓደኞቼ ጠየቁኝ። ጉልበታው ከፍ ብሎ ያለትን ተቦርቡሮ ከመግል ጋር ይወጣል። ይህን ስሰማኝ በጣም ነው ያዘንኩኝ። ና ለምንድነው እነዚህ አይነት ሰዎችን እማረዳ እንቅስቃሴ ፌስቡክ ላይ ጀመርን እኔ የለጠፍኩት። ከዛም በኋላ ለጥፌ ሰዎች እርዳታ እንዲያደርጉ ጠየኩኝ። ወደ ሁለት መቶ ሰባ ሺህ ብር ተሰበሰበ ከውጭው ጋር ጀምሮ ማለት ነው። ወጣቷ ብሬ በቀለ የመጀመሪያው ዙር ቀዶ ጥገና ሕክምና ተደርጎላት በምዕራብ ሸዋ ካችስ ከተማ ውስጥ ወደ ትምህርቷ መመለሷን ተናግራ አበራና ጓደኞቹን እንዲሁ ድጋፍ ያደረጉላትን ሁሉ አመስግናለች። ከውስጥም ከውጭም የረዱኝን ሁሉ አመሰግናለሁ። እና በራም እግሬ ተስሎኝ ወደ ትምህርት ቤት እንድመለስ ስላገዙኝ በጣም አመሰግናለሁ። አሁን ራሱ ትምህርት ቤት ውስጥ ነው የምገኘው። ስድስተኛ ክፍል እየተማርኩኝ ነው። ሁሉንም አመሰግናለሁ ስትል ነው የገለጸችው። ወጣቱ በማህበራዊ ሚዲያ በመጠቀም የማህበረሰቡን ችግሮች መቅረፍ ይቻላል ብሎ እንደሚያምንም ተናግሯል። ማህበራዊ ሚዲያን በመጠቀም የማህበረሰቡን ችግር ማባባስም መቀነስም ይቻላል። ያው ምርጫው የኛ ነው። ስለ ስድብ የምንጠቀመው ከሆነ ውሸት ለማሰራጨት ወይ ክፋትን ተንኮልን ለማሰራጨት ከሆነ በዛም የሚጠቀሙ አካላት ሊጠቀሙ ይችላሉ። አድማጮቻችን ከኛ ጋር ስለነበራችሁ እያመሰገንን የሐሙስ ምሽት የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸ ነው የደንጋረመው መርሃ ግብሩን በመምራት ንጉሥ ታምሬ በምስልና ድምፅ ቅንብር ከመላው አሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበረ ደናደሩ።